the voice of america yo <laughs> e y america dums radio tabiano <music> ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምን አመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሐሙስ መጋቢት 25 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተነኝ ኃይሉ ታምራት ፕሮግራሙን ይመራልናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን እንድትቆዩ ግብዣችን ነው። አሁን የምሽቱን ዋና ዋና የዓለም ዜና እናሰማለን። እንደምን አመሻችሁ። ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ። በቴክሳስ ግዛት በሚገኝ የዩናይትድ ስቴትስ ወታደራዊ ጣቢያ አንድ ወታደር ተኩስ ከፍቶ ሶስት ጓዶቹን ለመግደል እንደተነሳሳ መርማሪዎች ፍንጮች በማፈላለግ ላይ ናቸው። ወታደሩ በተኩሱ ሶስት ሲገድል አስራ ስድስት ሰዎችን አቁስሏል። ገዳዩን በኢራቅ ከሶስት ዓመት በፊት የነበረው ወታደራዊ ተልዕኮ ለምግባሩ አነሳስቶት እንደሆነ መርማሪዎች በማጣራት ላይ ናቸው። በዛሬ ዕለት በዩናይትድ ስቴትስ ኮንግረስ የሕግ መወሰኛው ምክር ቤት ፊት ቀርበው ጉዳዩን ያስረዱት የእግር ጦሩ አዛዥ ጆን ምኪው ገዳዩ በኢራቅ ፊት ለፊት ውጊያ ላይ እንዳልተካፈለና ባለፈው ወር በአይምሮ ሐኪሞች ታይቶ የስሜት መረበሽ ታይቶበት እንደነበረ ተናግረዋል። ገዳዩ ወታደር ከተኩሱ በኋላ ራሱን በጥይት ገድሏል። የዩናይትድ ስቴትስ መንግሥት በሚስጥር የማኅበረሰብ ድረገጾችን በኩባ እንዲስፋፉ በማገዝ ሀገሪቱን የሚያስተዳድረውን የኮሚኒስት መንግስት ለማዳከም ተጠቅሞበታል ሲል አሶሽየትድ የዜና ምንጭ ዘገበ። የኩባ ትዊተር ገጽ የሚባለው የስልክ መገናኛን በመጠቀም በሀገሪቱ የፖለቲካ ተቃውሞ ሰልፎችን ለማስተባበር የዩናይትድ ስቴትስ መንግስት የኩባን መንግስት የኢንተርኔት መከላከያ ካብ ወይም ፋይሮል በመጣስ ገጹ እንዲፈጠር ማድረጉም ተዘግቧል። የዩክሬን ጊዜያዊ የሀገር ውስጥ ጉዳይ ሚኒስትር በሀገሪቱ የተቀጣጠለው የጸረ መንግስት ተቃውሞ ባየለበት ወቅት በመዲናዋ ኪየቭ ሰላማዊ ሰልፈኞች የተገደሉት ከስልጣን በተወገዱት ፕሬዚዳንት ቪክተር ያኑኮቪች ትዕዛዝ ነው ሲሉ ወንጅለዋል። የዩክሬን መንግስት ሰላማዊ ሰልፈኞችን ገድለዋል ያላቸውን 12 የአድማ በታኝ ፖሊስ ግብረ ኃይል አባላትን በቁጥጥር ስር መዋሉን አስታውቋል። ፖሊሶቹ ከአንድ መቶ በላይ ሰዎች ለተገደሉበት የካቲት ወር የጸረ መንግስት ተቃውሞ ሰልፍ ተጠያቂ እንደሚሆኑ ይጠበቃል። በተመሳሳይ ዜና የራሻ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዩክሬን ድንበር አቅራቢያ ልምምድ የሚያካሄደው የራሻ ሰራዊት ልምምዱን ሲያጠናቅቅ ወደ ወታደራዊ ጣቢያው እንደሚመለስ አስታውቋል። ሰሜን የሰሜን ኮሪያ መንግስት የሚቆጣጠረው ሳይሆን አይቀርም ብለው የጠረጠሩት ሰው አልባ አውሮፕላን ወይም ድሮን በደቡብ ኮሪያ መዲና ሶል አሰሳ በማድረግ በፕሬዝዳንታዊ ቤተ መንግስቱ ፎቶ አንስቶ ሲከንፍ በድንበሩ አቅራቢያ መከስከሱን የደቡብ ኮሪያ ባለሥልጣናት አስታወቁ። ሶል እንደገለጸችው በጥራት ያልተሰራ የሚመስለው ሰው አልባ አውሮፕላን አንድ ካሜራና ወደ 200 የሚጠጉ ከሰማይ ላይ የተነሱ ፎቶዎች ተገኝተውበታል። በስተ መጨረሻም የማሌዥያው ጠቅላይ ሚኒስትር ናጅብ ራዛቅ የደረሰበት በጠፋው የማሌዥያ አየር መንገድ የበረራ ቁጥር ሶስት መቶ ሰባ ተጨማሪ መረጃ በማሰባሰብ ግራ የሚያጋቡ ሁኔታዎችን ለመፍታት ጥረት እንደሚደረግ አስታውቋል። የምሽቱ ዜናዎች እነዚሁ ነበሩ። ከምሽቱ 3 ሰዓት በ25 እና በ31 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር እንመለሳለን። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባችን እናልፋለን። ትናንትናና ከትናንት በስቲያ በዋለው ችሎት በእስር ላይ ያሉት የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት የትኛውንም ሃይማኖታዊ መንግስት ለማቋቋም አልተንቀሳቀስንም ሲሉ ቃላቸውን ሰጥተዋል። በፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ፊት የመሰከሩት የኮሚቴው ሰብሳቢ አቶ አቡበከር መሐመድ በእስር ቤት ውስጥ ድብደባና ከአንድ ከፍተኛ የደህንነት ባለስልጣን እናስፈርድብሃለን የሚል ዛቻ እንደደረሰባቸው ተናግረዋል። ፍርድ ቤቱ በበኩሉ የሃይማኖታዊ አስተምሮዎችን ጽንሰ ሀሳብ የሚያብራሩ በማለሙያ ምስክርነት እንዲቀርቡ ከተከሳሾች የቀረበውን ጥያቄ በሃይማኖት ጉዳይ የማሟገት መብት እንደሌለው በመናገር ውድቅ አድርጓል። መለስካቸው አመሃ የፍርድ ቤቱ የሁለት ቀናት ውሎ ተከታትሎ ነበር። አንደኛ ተከሳሽ አቶ አቡበከር አህመድ መሐመድ በአቃቢ ህግ ህገ ወጥ የተሰኘው ኮሚቴ ሰብሳቢ ትናንት ለፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የተከሳሽ ቃላቸውን ሲሰጡ እንዳስረዱት የሙስሊሙ ማህበረሰብ የመፍትሄ አፈላለጊ ኮሚቴውን ሲያቋቁም የኮሚቴው ሰብሳቢ ሆነው እንደተመረጡ አስታውሰው፣ ጥያቄውም ሃይማኖታዊ ነፃነት እንዲከበር ሲሆን እስከታሰሩበት ጊዜ ድረስ ንቅናቄው ሰላማዊ ነበረ ብለዋል። የትኛውንም ህግ አልተላለፍኩም የትኛውንም ሃይማኖታዊ መንግሥት ለማቋቋም አልተንቀሳቀስኩም ሲሉ በአጽንኦት ተናግረዋል። አክለውም ያደረግነው ነገር ቢኖር ህገ ወጥ ድርጊቶችን ለመንግሥት ማሳወቅ ነው ብለዋል። በአቶ አቡበከር አገላለጽ አክራሪና አክራሪነትን የወንጀል ድርጊት አድርጎ የደነገገ ህግ በኢትዮጵያ እንደሌለ አስረድተው ይህም ቢሆን እንደማይመለከታቸው ተናግረዋል። የወሃቢ እምነት ተከታይ እንዳልነበሩና ዛሬም እንዳልሆኑ የገለጹት አቶ አቡበከር አንድም በሕግ የተከለከለ ድርጊት እንዳልፈጸሙና ህቡ ድርጅትም አቋቁመው እንደማያውቁ በዚህ ፈንታ የሙስሊሙ ህብረተሰብ ጥያቄ ከግብታዊነት ወጥቶ በተረጋጋ እና በሰላማዊ መንገድ ህጋዊ መብቱን እንዲያስከብር እንደታገሉ፣ ይህንንም ተግባር ከወጣትነታቸው ጀምሮ ያደረጉት እንደነበሩ ማስረጃ እንዳላቸው አብራርተዋል። በፖሊስ ቁጥጥር ስር በነበሩበት ጊዜ ቃላቸው ነው የተባለው የምርመራ ክፍሉ ድርሰት ነው ያሉት አቶ አቡበከር ለሶስት ወርቅ ሀያ ቀናት በጨለማ ክፍል ተጥለው እንደነበረ በአንድ ከፍተኛ የደህንነት ባለስልጣንም በፍርድ ቤትም ቢሆን እናስፈረድባሃለን የሚል ማስፈራሪያ እንደተሰነዘረባቸው ከመግለጻቸውም በላይ በድብደባ ከንፈራቸው እንደተሰነጠቀ፣ ኩላሊታቸውም እንደተጎዳ ተናግረዋል። በዛሬ ዕለት በኋላው ችሎትም ፍርድ ቤቱ የሁለተኛና የሶስተኛ ተከሳሾችን ቃል በተመሳሳይ ሁኔታ ሰምቷል። በዚሁ መሠረት ሁለተኛው ተከሳሽ አቶ አህመዲን ጀበል መሐመድ አቃቤ ህግ ያቀረበባቸውን ውንጀላ ሁሉ ከማስተባበላቸውም በተጨማሪ በአቃቤ ህግ የክስ ማመልከቻ የሙስሊሙ መፍትሄ አፈላላጊ በማለት ራሱን በሚጠራው ህገወጥ ኮሚቴ ተብሎ የተጠቀሰው ትክክለኛ አገላለጽ እንዳልሆነና ይህ ኮሚቴ በህዝብ የተመረጠና ህጋዊነቱን ከፍተኛ የመንግሥት ባለሥልጣናትም አውቀውት በብዙ መድረኮች በችግሮቹ ዙሪያ ሲወያዩ እንደነበረ በማስረጃ የተደገፈ እውነት ነው ብለዋል። ሁለተኛው ተከሳሽ አቶ አህመዲን ጀበልም ሆኑ ሶስተኛው ተከሳሽ አቶ ያሲን ኑሩ እንደ መጀመሪያው ተከሳሽ ሁሉ የእስላማዊ መንግስት ለመቋቋም አስበውም ሆነ ተንቀሳቅሰው እንደማያውቁ፣ በምንም አይነት ህገወጥ ድርጊት እንዳልተሰማሩ፣ የሙስሊሙን ማህበረሰብ ህጋዊ ጥያቄዎች በሰላማዊና ህጋዊ መንገድ ብቻ ለማስፈጸም የተንቀሳቀሱ እንደሆኑ ለፍርድ ቤቱ በዝርዝር አስረድተዋል። ሁለተኛውና ሦስተኛው ሶስተኛው ተከሳሾች እንደ አንደኛው ተከሳሽ ሁሉ ለአያሌ ቀናት በከባድ ድብደባና ስቃይ ቃላቸውን በግድ እንዲሰጡ በቤተሰብ በቤተሰባበሮቻቸው ሳይቀር መንገላታትና እስር እንደተፈጸመባቸው ይህንን ፈጽመውብናል ያሏቸውን ሰዎች አንዳንዶቹን በስም እንደሚያውቋቸው አንዳንዶቹን ደግሞ በገጽ እንደሚለዩቸው ለፍርድ ቤቱ ተናግረዋል። በተለይ ሁለቱ ተከሳሾች ፍርድ ቤቱ ይህ ግብ ተፈጽሞበታል ያሉትን ስፍራ በአካል ሄዶ እንዲያይላቸው አመልክተው አፈጻጸሙንም ራሳቸው ሊያሳዩ እንደሚችሉ ገልጸዋል። ፍርድ ቤቱ የሁለቱ ተከሳሾች ቃል ከተቀበለ በኋላ በነገ እለት የቀሪ የተከሳሾችን ቃል ለመስማት ቀጠሮ ሰጥቶ ተነስቷል። እነ አቶ አቡበከር አሕመድ እና ሌሎች 29 ተከሳሾች የፌዴራሉ አቃቤ ሕግ ከአመት በፊት በሽብር ወንጀል ክስ መስርቶባቸው ሲከራከሩ ቆይተው አስሩ ተከሳሾች መከላከል ሳያስፈልጋቸው በነፃ መሰናበታቸው ይታወሳል። አቶ አቡበከር አሕመድን ጨምሮ ሌሎቹ ተከሳሾች በአሁኑ ጊዜ እየተከላከሉ ይገኛሉ። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ሁለተኛው ዝግጅታችን እንለፍ። ፖሊዮ ኢትዮጵያ ውስጥ በቅርቡ መገኘቱ ተነግሯል። ይህ በሶማሌ ክልል ዶሎ ዞን ዋርደር አካባቢ ተገኘ የተባለው የፖሊዮ ቫይረስ የታየው በአንድ የሃያ አምስት ወር ወይም ሁለት ዓመት ሕፃን ላይ መሆኑ ተዘግቧል። በኢትዮጵያ ጤና ጥበቃ ሚኒስቴር ከክትባት መርሃ ግብር አስተባባሪው አቶ ስንታየው አበበ ጋር የጀመርነው ውይይት ይቀጥላል። አቶ ስንታየው በዚህ ክፍል ፖሊዮን ለመቆጣጠር በሀገርና በአካባቢ ደረጃ እየተደረገ ያለውን ጥረት ይናገራሉ። ከፍተኛ የሆነ እንቅስቃሴ እያደረግን ነው። መንግስት ከናሽናል ጀምሮ እስከ ታች ድረስ እንግዲህ እዚህም ኮማንድ ፖስት አለ። ሚኒስትር ዴታው የሚመሩት የፖሊዮ ኮማንድ ፖስት በየሳምንቱ እየተገናኘ ያሉትን ሁኔታዎች ይከታተላል። በፌዴራል ደረጃ እሱ እንግዲህ አጋር ድርጅቶችም ያሉበት አንድ ላይ ቁጭ ብሎ በየጊዜው ያሉትን ሁኔታዎች የምንከታተልበት ድጋፍ የሚደረግበት ለክልሉ ነው። በክልልም ደረጃ እንደዚሁ ኮማንድ ፖስት አለ፣ በምክትል ፕሬዚዳንቱ የሚመራ እነሱም በየሳምንቱ እየተገናኙ ሁኔታውን እንትን እያሉ አስፈላጊው እርምጃ እንዲወሰድ ክትትል እያደረጉ ነው። ተደጋጋሚ የሆኑ ጥራታቸውን የጠበቁ ዘመቻዎች እያደረግን ነው። አሁንም ወደፊት ገና አሁን ትናንትና የጀመረ ዘመቻ አለን ሶማሌ ክልል ላይ በሚቀጥሉት ደግሞ ሶስት ወራትም እንደዚሁ በየወሩ እናደርጋለን ማለት ነው። ስለዚህ የፖሊዮ ስርጭት ውስጥ ከሚቆም ድረስ በደንብ ነው እየተሰራ ያለው ማለት ነው። አሁን እንግዲህ የኤክስተርናል ወይም የውጭ አሴስመንት የሚሰሩ እንዴት ነው ኢትዮጵያ ውስጥ እየተሰጠ ያለው ሪስፖንስ ለዚህ ለተከሰተው ወረርሽኝ ምላሹ ምን ይመስላል የሚለውን ሊያዩ መጥተው ነበረ። ከውጭ እነሱም እንደሰጡን ከሆነ ኢትዮጵያ ጥሩ ምላሽ እየሰጠች እንደሆነ በጣም አስቸኳይ የሆነ የተቀናጀና ፈጣን ምላሽ እየሰጠች እንደሆነ ነው በአጠቃላይ ምትኛሉ። እነሱ የሰጡን ደሞ አንዳንድ ማስተካከያዎችም እንደዚህ ቢሆን ያሉትን ነገሮች ወዲያውኑ ዕቅድ አውጥተን እነሱንም እየተገበርን ያለ ነው። በዚህ መልክ ከቀጠል እንግዲህ ከዚህ በኋላ የፖሊዮ ኬዝ ይኖራል ብለን አናስብም ማለት ነው። በብሔራዊ ደረጃ የሚከናወን ዘመቻ ይኖራል ከእንግዲህ የክትባት ዘመቻ ደረጃ ልናደርግ ሁለት ዘመቻዎችን ለማድረግ አስበን ነበረ። ነገር ግን በአጠቃላይ የግሎባል ኬዙ ወይም የፖሊዮ ወረርሽኝ በዓለም አቀፍ ደረጃ በመሆኑ ሌሎች ብዙ ሀገራትም ክትባቱን ይፈልጋሉና ና ከዛ አንጻር በኢትዮጵያ ላልተፈቀደላትን ማለት ነው ሀገር አቀፍ ዘመቻ ለማካሄድ ምክንያቱም ብዙ ክትባት ስለሚያስፈልገን ማለት ነው። ነገር ግን በሁለት ሺ አስራ አራት በሁለተኛው ግማሽ አመት ዘመቻውን እንድናደርግ አሁንም ጫና እናሳድራለን ማለት ነው። ግፍ እንገፋለን፣ ማድረግ እንፈልጋለን። የሚ ሀገር ማለት ነው፣ በብሔራዊ ደረጃ ማለት ነው። ይሄ ማለት ከፊታችን ሰኔ በኋላ ባለው ጊዜ ማለት ነው እንደሚገባኝ አዎ፣ ከሰኔ በኋላ እንግዲህ ከተፈቀደልን እሱን ለማድረግ አስበናል። አሁን እየጠየቅን ያለ ነው። ለመሆኑ አቶ ስንታየው የእነዚህ የተጋለጡ ልጆች እድላቸው ምንድን ነው? ምንድን ነው የሚጠብቃቸው በህይወታቸው ውስጥ? እንግዲህ የፖሊዮ ኬዝ እንደምታውቀው አይድን ማለት ነው። አንድ ከተከሰተ በኋላ ግን ብዙ ጉዳት እንዲያደርግ ድጋፍ ይደረግላቸዋል ማለት ነው። በጤና ባለሙያዎች፣ እዛው አካባቢ የሚሰሩ ጤና ባለሙያዎች ህክምና ይደረግላቸዋል። እና ብዙ እንትን ብዙ ጉዳት እና ወደ ሞት እንዲያደርሳቸው ወዲያውኑ ነው ድጋፍ የሚደረግላቸው። ከዛ በኋላ ምንም የሚሆን ነገር የለም ማለት ነው። ባይዘወይ አንዳንዱ በራሱ እንትን የሚል ነው እና ለምሳሌ አሁን የመጨረሻው የሀያ አምስት ወሩ ያልኩህ ድኗል፣ ሙሉ በሙሉ ከበሽታው ድኗል። ያው ግን ኮንፊርምድ ፖሊዮ ኬዝ ነው እንጂ ህፃኑ ላይ ምንም ጉዳት አልደረሰበትም ማለት ነው። ድኗል ማለት ቫይረሱ የለም በሰውነቱ ውስጥ ማለት ነው ወይስ ቫይረሱ ጉዳት ሳያደርስበት ለመቆጣጠር ተችሏል ማለት ሆኖ ነው? ቫይረሱ ጉዳት ሳያደርስበት ከልጅነት የልጅነት ልምሻ በሽታ አላጠቃውም ማለት ነው፣ ልጅም ድኗል። መጀመሪያ የልጅነት ልምሻ አፌ አሞት የነበረ ልጅ ወዲያውኑ ሪከቨሪ ያደርጋል አንዳንድ ጊዜ ይሄ ከብዙ ሺህ ህጻናት አንድ ህጻናት ላይ ይታል እንደዚህ አይነት ነገር ማለት ነው የተፈጥሮ ሁኔታ ነው ይቀራል የተፈጥሮ ሁኔታ ነው ማለት ነው የተፈጥሮ ሁኔታ ነው በትክክል ተከታዩ ዘገባ ወደ ዩናይትድ ስቴትስ እና የአፍሪካ ጉዳይ ያመጣናል ባሳለፍነው ሳምንት ማገባደጃ የዩናይትድ ስቴትስ ኮንግረስ የሕግ አጽዳቂ ሴኔቱ የአፍሪቃ ጉዳዮች ቋሚ ኮሚቴ በአፍሪካ የኃይል አቅርቦት ለማዳረስ የተወጠነውን ፓወር አፍሪካ የተባለ መርሃ ግብር አፈጻጸም ገምግሟል። በሴኔቱ የውጭ ግንኙነት የአፍሪካ ንዑስ ኮሚቴ ከኦባማ አስተዳደር ባለሥልጣናትና ከግሉ ዘርፍ ተወካዮች ጋር ያካሄደውን የምስክር ቃል አድማጭ ሸንጎ ውይይት የተከታተለው ባልደረባችን የኖክ ሰማእግዜር፣ ኢትዮጵያ በኤሌክትሪክ ኃይል ዘርፍ የግል ባለሀብቶችን ለማሳተፍ መወሰኗ አስመስግኗታል ይለናል። ዝርዝሩ ቀጥሎ ይቀርባል። በዩናይትድ ስቴትስ ኮንግረስ የሴኔቱ የውጭ ግንኙነት የአፍሪካ ንዑስ ኮሚቴ ሐሙስ እለት ባካሄደው የምስክር ሰሚ ሸንጎ ፊት አስቀድመው የቀረቡት የኦባማ አስተዳደር ከፍተኛ ባለሥልጣን ነበሩ። የኢትዮጵያ መንግስት ለረጅም ዘመናት በቁጥጥር ስር የቆየው የኃይል ዘርፉ ለግል ባለ ሀብቶች መክፈቱ መልካም የፖሊሲ ማሻሻያ እንደሆነ ነው የዩናይትድ ስቴትስ ባለሥልጣናት የተናገሩት። ከውሃ፣ ከንፋስ፣ ከመሬት ውስጥ እምቅ ጋዝና የተለያዩ የኃይል አቅሞችን ለማጎልበት ኢትዮጵያ የያዘችው ጥረት ከተለያዩ አጋር መንግስታትና ዓለም አቀፍ የገንዘብ ተቋማት በሚገኙ ብድሮች በመንግስቱ የሚከናወኑ ሆነው ቆይተዋል። በዚህ በያዝነው ዓመት መጀመሪያ ላይ የኢትዮጵያ መንግስት ከተለያዩ የግል የኃይል ኩባንያዎች ጋር የኃይል ማጎልበትና ማሰራጨት ስምምነቶችን በመፈረም ላይ ነው። ይህ በጣም ትልቅ ለውጥ ነው። ኢትዮጵያ በኃይል ዘርፏ የግል ባለሀብቶች እንዲሰማሩ ስትፈቅድ የመጀመሪያ ጊዜ መሆኑ ነው። እስካሁን ድረስ መንግስት ነበር ግንባታዎቹን የሚያከናውነው። ብቻቸውን ፍላጎትን ለማሟላት እንደማይችሉ ተረድተዋል። ስለዚህ ትልቅ ምርታ ነው፣ ሀገሪቱ የግል ዘርፍ ገብቶ እንዲሰራ መፍቀዷ። እኛም በዩናይትድ ስቴትስ በኩል የምንሰጠው የፖሊሲ ማሻሻያ ለውጦች ተቀባይነት ማግኘታቸው ያስደስተናል አሰራሩንም የተመቸ ያደርገዋል። የዩናይትድ ስቴትስ ባለሀብቶችም በረጅሙ ጊዜ ስራ ሰርተው ጠቅመው መጠቀም ይችላሉ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በሰኔ ወር መጨረሻ ባካሄዱት የአፍሪካ ጉብኝታቸው በኢትዮጵያና በሌሎች ስድስት ከፊል ሳሐራማ ሀገሮች የኤሌክትሪክ ኃይል ለማመንጨት የሚያስችል የሰባት ቢሊየን ዶላር መርሃ ግብር ይፋ አድርገዋል። ኃይል ለአፍሪካ ፓወር አፍሪካ የተባለው መርሃ ግብር ከመታወጁ ከሳምንት በፊት በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ ሊቀመንበር ኤድ ሮይስ መብራት ለአፍሪካ ኤሌክትሪፋይ አፍሪካ የተባለ ሕግ ረቆ የዴሞክራቶችና የሪፐብሊካኖችን ድጋፍ አግኝቷል። የሴኔቱ የውጭ ግንኙነት የአፍሪካ ንዑስ ኮሚቴ ሊቀመንበር የዴላዌሩ ሰናተር ክሪስ ኩንስ የሕዝብ ተወካዮችን ድጋፍና ተስፋ እንዲህ ገልጸውታል። አስቀድሜ እንደተናገርኩት ሴናተር ኮርከር እንዳብራሩትና ይህን መርሃ ግብር ከአንድ ፕሬዚዳንታዊ አስተዳደር ባሻገር በቋሚነት መደገፍ ሁላችንም የምንስማማበት ጉዳይ ነው። በአፍሪካ የሀይል ምንጭን ማጎልበት፣ በገጠር አካባቢዎች የመብራት ሀይል ማዳረስ፣ ታዳሽ የሆኑ የሀይል አማራጮችን በማፈላለግ የአካባቢ ብክለትን ለመከላከልና በቀጣይነት ውጤት ሊያመጡ የሚችሉ ለውጦችን ለማስተባበር ድጋፍ መስጠት ተገቢ ነው። አፍሪካ በሚቀጥሉት 30 ዓመታት በፍጥነት እያደገ የኃይል ፍላጎቷን ለማሟላት 300 ቢሊዮን ዶላር ያስፈልጋታል። የኦባማ አስተዳደር ለአምስት ዓመታት ያህል ኢትዮጵያን ጨምሮ በስድስት የአፍሪካ አገሮች የኃይል ግንባታ የሚውል ገንዘብ እንደሚያቀርብ ቢያስታውቅም የፋይናንስ ፍላጎቱና አቅርቦቱ አሁንም የተመጣጠነ አይደለም። የግሉ ዘርፍ ይህንን ክፍተት እንደሚሞላ ይጠበቃል። የማሳቹሴትሱ ዴሞክራቲክ ሴኔተር ኤድ ማርኪ የኦባማ አስተዳደር ኃይል ለአፍሪካ በተሰኘው መርሃ ግብር ያስመዘገበውን ስኬት አድንቀዋል። በዋሽንግተን የቤዝቦል ጨዋታ ወቅቱ የደረሰ አይመስልም። የኦባማ አስተዳደር በዚህ ኃይል ለአፍሪካ በያዘው መርሃ ግብር በቤዝቦል ጨዋታ ሆምራን በጨዋታው ዘይቤ የድል ዙር ለመሮጥ ተዘጋጅቷል። በእርግጥ በሴናተር ማርኪ የተንጸባረቀው የአሸናፊነት ተስፋ ብዙ ሥራዎች ከፊቱ ይጠብቁታል። በኃይል ለአፍሪካ መርሃ ግብር አስቀድመው ከታጩት ስድስት አገሮች ተጨማሪ ዩጋንዳና ሞዛምቢክም ተካተዋል። በዩናይትድ ስቴትስ የውጭ እርዳታ ድርጅት ዩ ኤስ ኤ አይ ዲ የአፍሪካ ጉዳዮች ኃላፊ ኤርል ጋስት በኃይል ለአፍሪካ መርሃ ግብር ከታቀፉ ሀገሮች የሚገኘውን ስኬት ለማስፋፋት ተጨማሪ የገንዘብና የባለሙያ እርዳታ እንዲሁም ከየሀገሮቹ ደግሞ ትብብር ያስፈልጋል ብለዋል። ባለፈው ዓመት ፕሬዚዳንት ኦባማ ይህን ኃይል ለአፍሪካ የተሰኘ መርሃ ግብር ይፋ ሲያደርጉ በእጅጉ ፈታኝ ሥራዎችና ግቦችን ነው ያስቀመጡት። 10 ሺህ ሜጋዋት አዲስ ኃይል ማጎልበትና 20 ሚሊዮን ሰዎችን አዲስ የኃይል ተጠቃሚ እንዲሆኑ ማስቻል እኛ እንደ ውጭ እርዳታ ድርጅት በጥንቃቄ አስልተን እንደተገነዘብ ነው የተመደበልን 280 ሚሊዮን ዶላር በእነዚህ አገሮች ግቦቹን ለማሳካት ያስችለናል። ግቦቹን ለመጨመር ወይም ለማስፋፋት ከተፈለገ በእርግጥ ተጨማሪ ገንዘብ ያስፈልጋል። ፓወር አፍሪካ ኃይል ለአፍሪካ መርሃ ግብር በመንግሥትና በግሉ ዘርፍ ትብብር እንዲተገበር የፕሬዚዳንት ኦባማ አስተዳደር በተለያዩ የሚኒስትር መስሪያ ቤቶቹ የተቀናጀ ሥራ እንዲሠራ መመሪያ አውጥቷል። እስካሁን በመንግሥት ከተመደበው ሰባት ቢሊዮን ዶላር እርዳታ ተጨማሪ የግሉ ዘርፍ መዋለ ነዋይ ሲደመርበት 14 ቢሊዮን ዶላር ለአፍሪካ ያቀርባል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። ኢትዮጵያውያን በአሜሪካ ተከታዩ ርዕስ ነው። የፕሮግራሙ አዘጋጅ የአዲሱ አበበ የዛሬ እንግዳ ዩናይትድ ስቴትስ ሰሜን ካሮላይና ውስጥ የኤሊዛቤት ሲቲ ዩኒቨርሲቲ የባዮሎጂ ተባባሪ ፕሮፌሰር ናቸው። ዶክተር አዩ አለም አበበ ይባላሉ። የሚያስተምሩበት ዩኒቨርሲቲ በየዓመቱ ለምርጥ መምህራንና ፕሮፌሰሮች ሽልማትና እውቅና ይሰጣል። ዶክተር ዩ አለምም ከዘንድሮ ተሸላሚዎች አንዱ ናቸው። ለመሆኑ ለዚህ እውቅና እንደምንበቁ ያከናወኗቸው የምርምር ስራዎችስ ምን ይመስላሉ? ወዘተ ረፈ በስፋት ተወያይተናል። እንደ ምሁር የገጠሟቸውን ተሞክሮችም ያወጉናል። የአዲሱ አበበ እንግዳ በሰሜን ካሮላይና ባለው የዩኒቨርስቲ ሲስተም ስርዓት በየዓመቱ ስለሚያከናውነው የሽልማት አሰጣጥ ሁኔታ በመግለጽ ይጀምራሉ። በኖርት ካሮላይና የዩኒቨርሲቲ ሲስተም አስራ ስድስት ዩኒቨርሲቲዎች አሉ። ሽልማቱ የሚሰጣቸው አንድ በአመት ከእያንዳንዱ ዩኒቨርሲቲ ስለሆነ በአጠቃላይ አስራ ስድስት ሰዎች ይሸለማሉ በየአመቱ። አሁን እርስዎ ከሚያስተምሩበት ዩኒቨርሲቲ እርስዎ ብቻ ነዎት። እንኳን ደስ ያለው ለዚህ እውቅና ላለው ዶክተር እዩ አለም አሜን ዘስል ምን ምን ላደረገ ነው ይሄ ሽልማት የሚሰጠው? እስቲ ከዛን ጀምር። እርሶ ለዚህ እንዴት በቁ? ለሌሎቹ ምሳሌ ይሆናል። ከዛ አንጻር ነው የምጠይቀው። ይህ ሽልማት የተጀመረው በኖርት ካሮላይና ዩኒቨርሲቲ ሲስተም ውስጥ በእያንዳንዱ ዩኒቨርሲቲ ማስተማርን ዋጋ ሰጥተው ለተማሪዎቻቸው ይጠቅማል በሚል በግላቸው ብዙ ጥረት ላደረጉና ከመደበኛ ስራቸው ውጭ ከፍተኛ አስተዋጽኦ አድርገዋል ለሚሏቸው፣ መለኪያው አንደኛ የተማሪዎቹ የመጨረሻ ጣፈንታ ከተመረቁ በኋላ ምን ሆኑ፣ እነዚህ ሰዎች በምን ሁኔታ ማስተማራቸውን ገመገሙት የሚል የተማሪ ግምገማን ይጨምራል። አብረውኝ የሚሰሩ ወይም አብረው የሚሰሩት የስራ ጓዶች የአመታዊ ግምገማ በአመት ሁለት ጊዜ መምህራን ይገመግማሉ። የእሱ ግምገማ ውጤትም ይቀርባል። በሶስተኛ ደረጃ የትምህርት ክፍል ኃላፊዎች ወይም አለቆች በየአመቱ የትምህርት አዘገጃጀቱና አካሄዱን ይገመግማሉ። በአራተኛ ደረጃ ተማሪዎች አሜሪካ ውስጥ በክፍል ገብቶ በማስተማር ብቻ የሚፈለገው ለውጥ ሊመጣ እንደማይቻል ደርሰውበታል። በተለይ የኢኮኖሚ እድገቱ ደከም ያለ የአሜሪካ ክልሎች አካባቢ ያሉት ሰዎች በቤተሰብ ሊደረግ የሚላቸው የሚችለው የድጋፍ መጠን አናሳ በመሆኑ ከትምህርት ቤት የሚያገኙት ድጋፍ ከፍ ካህላሉ በስተቀር ተማሪዎቹ በህይወታቸው የተሳካ ይሆናሉ የሚል ግምት የለም። ረዥም መስፈርት አለው። ግን ከነዚህ ውስጥ የሌለው ነገር አንዱ የማስተማር የስራ ልምድ እዚህ ውስጥ አይገባም። ምነው መምህሩ በዩኒቨርሲቲ ውስጥ አነስተኛ ሰባት አመት ማገልገል ይጠበቅበታል። ከዚያ ውጭ ግን ያገለገለው መጠን ለሽልማቱ በክራይቴሪያ መልክ ወይም በመመዘኛ መልክ አይቀርብም። ዘንድሮ ለምሳሌ ሀያ ሰባት አመት ያገለገለ ሰው አብሮ እንዳመለከተ ወይም አብሮ በውድድር ውስጥ እንደነበረ አውቃለሁ። እኔ በዩኒቨርሲቲ ውስጥ ያገለገልኩት ይሄ ስምንተኛ አመቴ ነው። የማስተማር ውድድር አይደለም ማለት ነው። ይሄ በአጭሩ አጠቃላይ ለተማሪዎቹ የሕይወት ለውጥ ምን ያህል አስተዋጽኦ አድርጓል ነው የሚያዩት። ግን መመዘኛው ረዥም እና ሰፊ ነው። ስንት ነበራችሁ ከእርስዎ ጋር ከዛ ካሉበት ዩኒቨርሲቲ ለዚህ ውድድር የቀረቡ? እሱን አይነገርም። ያው ያመለከቱት ሰዎች በየትምህርት ክፍሉ ሊያቀርቡ የሚችሉት ወይም በየትምህርት ክፍሉ ያሉን ትምህርት ክፍሎች የተወሰኑ ስለሆነ ስንት ሊቀርቡ እንደሚችሉ እኔ መገመት እችላለሁ እንጂ በትክክል እነዚህ ናቸው ማለት አልችልም። አዎ፣ ግን በድምድ የማውቃቸው ሰዎች እኔን ያናገሩኝ ሀያ ሰባት አመት አንድ፣ ሌላኛዋ ሀያ ሁለት አመት የሆኑ ልምድ እንዲያማስተማር ልምድ ያላቸው ሰዎች አቅርበው ከዚህ በፊት እንዳውም የቀረበ ማመልከቻ ያላቸው ሰዎች ናቸው እነሱ እንዳላገኙ አውቃሉ። መልካም እድል ነው። በሰባት አመት አገልግሎት ለዚህ መብቃት ትልቅ ነገር ነው። ዶክተር አየዋለም ከኢትዮጵያ ትምህርቶ እንደጨረሱ ወደ ቤልጅየም እንደሄዱ ከዚያም ደግሞ ተመልሰው ሌላ ዲግሪ ካገኙ በኋላ ማለት ነው ኢትዮጵያ እንዳገለገሉ፣ ባህር ዳር አሁን ደግሞ ወደ ውጭ ወጥተዋል። አሁን እየቆዩ ነው ከኢትዮጵያ በፊት ተምረው ውጪ እንደተመለሱ ሁሉ አሁን ወደ ሀገር ገብቶ ለማገልገል ለመስራት እቅድ አለ ነው? እዚሁ በምርምርና በጥናቱ ነው የሚቆዩት። በመሰረቱ እኔ ከኢትዮጵያ ውጭ የመኖር ፍላጎት አልነበረኝም። አሁን ወደ ኋላ ተመልሼ ላቦካው አልፈልግም እንጂ በግድ ነው ወጥቼ የቀራሁት። ወጥቼ የመኖር ፍላጎትም አልነበረኝም። ለመመለስ የተለያዩ ደብዳቤዎች ጽፌ ደመወዜ በመቆሙ ነው ውጭ እንድቀር የተገደድኩት። ኢትዮጵያ ኖሬ ያደግኩበትን አካባቢ ህይወት እየኖርኩ በባህሌ ምቹ በሆነ ሁኔታ መኖር ምቹልበት አማራጭና የምሰራበት አማራጭ ቢኖር ምንጊዜም ቢሆን ከሀገር የተሻለ ሌላ ይኖራል የሚል እምነት የለኝም። ምርጫው እዛ ሀገር መሆኑን ያስታውቃል። ከአስር ዓመት ባህር ዳር አስተምረው እንደገና ተመልሰው እዛው ባህር ዳር ነው፣ ከዛ ነው እንደገና የወጡትና ፍላጎቱ ወደዛ መሆኑን ያመለክታል። እንግዲህ ከቁጥጥር ውጭ በሆነ ምክንያት እዚህ ከሆኑ፣ እዚህም ላለው ህብረተሰብ አገልግሎት እየሰጡ ስለሆነ መልካም ነው። እንደው ይሄ የማስተማር በእንግሊዝኛው ፓሽን የሚባለው እንደው ትልቅ ፍቅርና ፍላጎት እንዳለው በብዙ ቦታ በተለያዩ ዲፓርትመንቶች ወይም የትምህርት ክፍሎች ምርምር እያደረጉ ተማሪዎችን እንደሚረዱ አንብቢያልና ከምን የመጣ ነው? ቀድሞ ስንደ ወደዚህ ወደ ማስተማር ስራ ዝንባሌ የወሰዶ ምንድን ነው በእውነቱ እኔ አስቤበት እኔን የሚመራ ሰው በዚህ መንገድ ሂድ በሚል አስቤበት የመረጥኳቸው በጣም ትንሽ ነገሮች ናቸው በህይወቴ ማለት እችላለሁ። ብዙ በሁኔታዎች አስገዳጅነት ነው ገባሁበት የምለው ከዚህ ትንሽ ሌት የሚለው ምናልባት የማስተማር ጉዳይ ሊሆን ይችላል። ታሪኩን ብነግር ነው የሚሻለው። አንተ በማለቴ በጣም ይቅርታ፣ በሚዲያ ብዙ ስለማውቅህ ነው አንተ የምለውና እኔ ያደግኩት አሁን ደቡብ ጎንደር የሚባለው የጎንደር ክፍለ ሀገር ይፋግ በምትባል ከተማ ነው። እና በከተማዋ የመጀመሪያ ደረጃ ትምህርት ቤት የተከፈተው በአስራ ዘጠኝ ስልሳ ወይም ስልሳ አንድ አመተ ምህረት ነው። ከዛ በፊት ጥቂት አመት ቀደም ብሎ በልጅ እያለሁ ማለት ነው በሶስት አመቴ አባቴ ትንሽ የፊደል የቆጠረ በመሆኑ ፊደል ገበታ ገዝቶ በሶስት አመቴ ፊደል ሊያስተምረኝ ሞከረ። እና የሶስት አመት ልጅ ነኝ። አባቴ በዛ አካባቢ ትንሽ ኃይለኛ የሚባል ስም ያለው ሰው ስለሆነ ልጅ በጥንቃቄ በፍቅር በምን ሳይሆን ትንሽ በኃይል ስያዝ ነው ተስተካክሎ የሚያድግል እምነት ያለው በኢትዮጵያ የተለመደ ነው። አዎ፣ የፊደል ጠዋት ጠዋት ያው ፊደሉን ይጠይቀኛል። ሀለ እንደዚህ እያለ ሲጠይቀኝ ከሳትኩ ለእያንዳንዱ መሳት አንድ ኩርኩም ይጠብቀኝ ነበር። ስለዚህ ያለኝ አማራጭ አንድ ነው። ወይ ፊደሎቹን መማር ነው፣ አለበለዚያ ደግሞ ኩርኩሙን መማር ነው። የሚቀለው ፊደሎቹን መማር ሆኖ ነው ያገኘሁት፣ እና በአጭር ጊዜ ውስጥ ነው ፊደሎቹን የለመድኩት። ከኩርኩም ፍራቻ አይደለም ተስፋ አለኝ፣ ምን እንደሆነ እሱን አላቁ ልጅ ነኝ። ስለዚህ እሱ ምናልባት የአስተሳሰቤን ነገር ሻርፕ የመሆን ነገር ለውጦት ሊሆን ይችላል። ምክንያቱም ኮንሲኮንስ አለው ሁል ጊዜ ማለት እከፍላለሁ፣ በተሳሳትኩ ቁጥር እንደምከፍል ይገባኝ ነበር ያኔ። አሁን የመጀመሪያ ደረጃ ትምህርት ከመምጣቱ በፊት ጋሽ ጸጋው የሚባል ተማሪዎቹን ሊመለምል ለመጀመሪያ ደረጃ ትምህርት ሲመጣ አባቴ ይዞኝ ሄደ። በዛ ጊዜ አራት አካባቢ ይሆናለሁ። ግን ክራይቴሪያው በቀኝ እጅ የግራ ጆሮህን መያዝ ነበር፣ እድሜ ለማለለየት። ምክንያቱም ሰባት አመት መስፈርቱ አዎ፣ ሰባት አመት መሆንህን ለመለየት። በጣም ትንሽ ስለሆንኩ እኔ፣ ከዚያም በኋላ ሞክሬው ማውቅ አይመስለኝም ጆሮህን ለመያዝ፣ አልያዝኩትም ስለዚህ አትገባም ተብዬ ተመለስኩ እና ጨዋታ ይንቀጠልኩ። ምንም እኔ የታየ ነገር የለም። አባቴ ቀርብ ብሎታል። እኔ ጨዋታ ይንቀጠልኩ። ትምህርት ቤቱ ግን እነዛ የተቀበላቸው ከሰባት ዓመት በላይ የሆናቸው ልጆች የሚማሩበት ትምህርት ቤት ከኛ ቤት አራት ወይ አምስት ክፍል ቤት ዝቅ ብሎ ያለ ቆርቆሮ ቤት ነው። ስጫወት ያው ልጆቹም ሲመጡ ስለማውቃቸው በር ላይ መጫወት ምን አልፎ አልፎ ይሄድ ነበር። እዛ ሄጄ በሩ ቀዳዳ ስላለው ሳይ በየቀኑ ጋሽ ጸጋው ያስቆጥራቸዋል። ፊደል ሁለት ከፍሏቸዋል። ትንሽ የሚያውቁና ጨርሶ ምንም ማያውቁ በሚል አንድ ቀን ስመለከት ሁሉንም ክፍል ልጆቹን እየጠራ ይችን ፊደል ማን ነው ፊደል ማናት እች ፊደል ማናት ሲላቸው ምንም መልስ አልሰጡም ሁሉም። እና በጣም ይማታል። ከዛ በኋላ የሚጠብቀው ዱላ ነው። እኔ አፌን በቀዳዳው ጠጋ አድርጌ ጠናት ቀሏ ትዝ የሚትለኝ ፊደሏ ጠነች ጠ ብዬ ፊደሏን ነግሬው ሮጬ ወደ ቤቴ ሄድኩ። ማታ ጋሽ ጸጋው መጣ። ትምህርት ቤት ረበሽክ በሚል ቅጣት ይጠብቀኛል ብዬ ስንቀጠቀጥ ምንም ሳይላ መሸ። እንደውም ከአባቴ ጋር ቁጭ ብሎ ሲጫወት አምሽቶ ነገ ይላኩታለ። በበነጋው ሂድ ትምህርት ቤት ተባልኩና ያው በድንጋይ ነው የምንቀመጥ። መቀመጫ ምን አልነበረውም። ትምህርት ቤት አለ፣ ትክክለኛ ትምህርት ቤት አይደለም። ሁለት ክፍል ቤት ነው፣ ድንጋይ ነው። ገባሁ ፊደል እንደማውቅ ስለሰማ ጋሽ ጸጋው አንተ ፊደል ታውቃለህ አለኝ። አዎ አውቃለሁ አልኩ። እኔ ያኛውን ክፍል ስለማስተምር እዚህ ቁም አለኝ እና ዱላ ሰጠኝ፣ የፊደል መቁጠሪያ። ስለዚህ አስተማሪ የሆንኩት የመጀመሪያ ቀን ክፍል የገባሁበት ቀን ነው። ከዛ ነው የመነጨው። እሺ፣ ከዚያ በኋላ ከዚያ በኋላ ያለውን በቀጣዩ ኢትዮጵያን በአሜሪካ ፕሮግራምን ቀጥል። ዶክተር አየሁ አለም ለአሁኑ አመሰግኖታለሁ። እግዚአብሔር ይስጥልኝ። ከዚያ በኋላ ያለውን በቀጣዩ ኢትዮጵያውያን በአሜሪካ ፕሮግራም እንቀጥላለን። ከዚያም አዲሱና እዩ ዓለም የጀመሩትን ውይይት ያጠቃልላሉ። ለአሁኑ እግዜር ይስጥልን፣ እናመሰግናለን። ክቡራትና ክቡራን አድማጮች፣ ዝግጅታችን ወደ መጠናቀቁ ነው። ፕሮግራሙን በመራልን ኃይሉ ታምራት እንዲሁም በመላ ባልደረቦቼ ስም ለዚህ ምሽት የምሰናበታችሁ ሰሎሞን አባተ ነኝ ከምሽቱ በ በሶስት ሰዓት በ25ና በ31 ሜትር ባንድ የአጭር ሞገድ ስርጭታችን እንዲሁም በናይል ሰዓት በሚተላለፍላችሁ ፕሮግራም እንደገና እንገናኛለን ጤና ይስጠልኝ መልካም ቆይታ